ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ሀብታሙ ስዩምና ኤልያስ አስማረ አብረናችሁ እናመሻለን። ዘለግ ያለውን ጊዜ የሚወስደው የሰሜን አሜሪካ የባህልና ስፖርት ፌዴሬሽን ዓመታዊ ፌስቲቫልን የሚመለከት ውይይት ነው። ከመሸጋገሪያው በኋላ እንግዳይ እናስታውቃችኋለሁ። አብራችሁን ቆዩ። በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያን መገናኛና መተዋወቂያ ከሆኑ መድረኮች መካከል ዋነኛው የሰሜን አሜሪካ የኢትዮጵያ የስፖርት ፌዴሬሽን ዓመታዊ ፌስቲቫል ነው። ይህ በሺዎች የሚቆጠሩ ኢትዮጵያውያን ይሳተፉበታል ተብሎ የሚጠበቀው ዝግጅት ዘንድሮ ለ39ኛ ጊዜ በሜሪላንድ ግዛት ይከናወናል ተብሎ ይጠበቃል። እየተደረጉ ስላሉ ቅድመ ዝግጅቶች እንዲሁም ወጣቶችን በስፖርትና በባህል ዘርፍ ለማሳደግ እየተደረጉ ስላሉ ጥረቶች ለማወቅ እንግዳ ጋብዣ አለው። የትውልደ ኢትዮጵያውያንን ሀሳብም እናዳምጣለን። በቀጥታ የስልክ መስመር የማነጋግረው እንግዳችን አቶ እያዩ ዘንበ ነው። አቶ እያዩ በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን የህዝብ ግንኙነት ኃላፊ ነው። በስፖርተኛ ደንብ ነው አንተ እያልኩ የምጠራው አቶ እያዩ እንደምናደርግ በዚህ ሀገር አቆጣጠር ገና ጠዋት ስለሆነ ነው። ወደ ዝግጅታችን ደግሞ እንኳን በሰላም መጣ። እግዚአብሔር ይመስገን። እንኳን በሰላም ቆያችሁኝ። ለተሰጠኝ ድል በጣም አመሰግናለሁ። እኛም በጣም እናመሰግናለን። የኮቪድ-19 ወረርሽኝ ከተከሰተ በኋላ ለመጀመሪያ ጊዜ የኢትዮጵያን የስፖርትና የባህል ፌስቲቫል ከአንድ ወር ብዙም ባልገፋ ጊዜ ውስጥ ይደረጋል፣ ይከናወናል ተብሎ ይጠበቃል። የመጨረሻ ሳምንታት ዝግጅት ምን እንደሚመስል ለአድማጮች አስቀድመ ብትነግርልን። እሺ እንግዲህ ምንድን ነው ያው እንደታወቀው ሁሉ በዚህ በወረርሽኙ በኮቪድ-19 ምክንያት ለሁለት አመታት ያክል ምንም ነገር ሳይካሄድ ቆይቶ ነበረ። አሁን ግን ቦርዱ በመነጋገር ይሄ ወቅቱና ሰውም ስለተነፋፈቀ በሽታውም ትንሽ ጥሩ ሁኔታ ላይ ስላለ እየተሻሻለ ስለመጣ መደረግ አለበት የሚለውን ይሄ ዝግጅት መካሄድ አለበት የሚለውን ነገር ቦርዱ ተነጋግሮ ውሳኔ አሳልፎ ምንም እንኳን በውጪ ደረጃ በጣም ትልቅ ወጪ የሚያስወጣ ቢሆንም በአጭር ጊዜ ውስጥ ይሄ ነገር እንዲከናወን ተወስኖ እንግዲህ በዛ መሰረት ይህን ዝግጅት ልናካሄድ እንግዲህ ያው ዱብ ዱብ እያል ነው። እንግዲህ መልካም። እንግዲህ ፌስቲቫሉ ከሀምሳ ግዛቶች የሚመጡ ትውልድ ኢትዮጵያን የሚገናኙበት እንደመሆኑ መጠን ወጣቶች በብዙ ዘርፎች ተሳታፊና ተጠቃሚ ሆናሉ ተብሎ ይጠበቃል። እናንተስ የወጣቶችን ተሳትፎና ተጠቃሚነት ማሳደግ ምን አይነት መርሃ ግብሮችን ዘርግታችኋል? ዘንድሮ ላይ እንግዲህ ምንድን ነው ይሄ ፌዴሬሽን እንደሚታወቀው ሁሉ ለሰላሳ ዘጠኝ አመታት ያክል ሲካሄድ ብዙ ወጣቶችን አሳትፏል። እንግዲህ ከኛ ጀምሮ ማለት ነው። እንግዲህ ሲጀመር ጀምሮ የነበርን እኛ ብዙ ወጣቶችን አሳትፏል። ከብዙ አልባሌ ቦታዎች እንዳይውሉ በስፖርት በየከተሞቻቸው ስፖርት ዙሪያ ላይ ሆነው እዚህ ፌዴሬሽን ውስጥ ለመሳተፍ ክለቦች አሉ። በየከተማው አንድ ክለብ ብቻ አይደለም፣ አንድ ከተማ ውስጥ ያለው የተለያዩ ክለቦች አሉ። ግን የምንወስደው ወደ ሰላሳ አንድ ቲሞች ናቸው ያሉት እዚህ ፌዴሬሽን ውስጥ እና አመቱን ሙሉ ነው የሚዘጋጁት ይሄ በአመቱን ሙሉ ሲዘጋጁ ማለት እንግዲህ በየሳምንቱ በሳምንት ሁለት ቀን የሚያደርጉ አሉ። በየሳምንቱ ትሬኒንግ የሚያደርጉ አሉ። በየከተማቻቸው ደግሞ ግጥሚያዎች ያካሄዳሉ እና በጣም ጥሩ ጥሩ ተጫዋቾች ያፈራንበት ባህላቸውን፣ እንዳይረሱ ከመጥፎ ተግባራት ራሳቸውን አግለው እንዲቆዩ ይሄ ፌዴሬሽን ትልቅ አስተዋጽኦ አድርጓል እስፔሻሊ ኢትዮጵያውያኖችን በማገናኘት ባህላችንም በማስተዋወቅ እንደምታውቀው ሁሉ እዚህ ሀገር ውስጥ በምንኖርበት ጊዜ ብዙ ጊዜ ትምህርት ቤት ነው የሚውሉት። ውሏቸውም ብዙ ጊዜ ከአሜሪካኖቹ ጋር ስለሆነ ባህላችን እንዳይረሱ እና የመጡበትን እንትናቸውን እንዳይረሱ ይሄን ነገር ለማድረግ ትልቅ ጥረት እያደረግን እና እያገናኘን ኢትዮጵያውያኖችን እያሰባሰብን በየአመቱ ማንነታችን እንዳንረሳ ትልቅ አስተዋጽኦ አድርጓል ብዬ ነው ማምነው። በጣም አመሰግናለሁ አቶ እያዩ። ወደ ቀጣዩ ጥያቄ ከማለፌ በፊት ከትውልድ ኢትዮጵያውያን አስተያየትና ጥያቄ ለማሰባሰብ ሞክር ያለው የአንድ አድማጫችንን አስተያየት ሰምተን እንመለስ። ስሜ ያው ሲሳይ አበራ ይባላል። የምኖረው በአሁኑ ሰዓት ሜሪላንድ ስቴት ውስጥ ነው። በአሜሪካ እንደ ሀያ ዓመት አካባቢ ኖር ያለው እና ያው ይሄ ነገር ብዙ ለህብረተሰቡ ብዙ አስተዋጽኦ እንደሚያደርግ እና እንዳረገም ተመልክተናል በነበርንበት ቆይታ ማለት ነው። ህብረተሰቡን ከተለያየ የአሜሪካ ግዛቶች እና የካናዳም ልጆች እየመጡ እዚህ ቤተሰብ ከቤተሰብ ጋር የሚገናኝበት ዘመድ ከዘመድ ጋር የሚተዋወቅበት ነገር በመሆኑ ከፍተኛ አስተዋጽኦ እንዳደረገ ያው ብዙ ምስክርነት አይተናል። ብዙ ሰዎችም ትዳርም የመሰረቱ እንዳሉ አስተውለናል አይተናል እና ይሄ በጎ አስተዋጽኦ በጣም መቀጠልና መበረታታት ያለበት ነገር ነው እና ለወደፊቱም ሰፋና ነገሮችን በጣም ሰፋ ባለመልኩ ተመልክቶ ይሄን ነገር ማደግ በሚገባው ደረጃ ግን ያደገ አይመስለኝም። ፐርሰናል ማለት ነው። ለምሳሌ ግራስሩት የሆኑ ህጻናቶችን እኛ የምናሰለጥናቸው ሰናጦች አሉ። በዚህ በሜሪላንድ በቨርጂኒያ ምናምን ያሉ እነሱ ማካተት እነሱን ለወደፊቱ የዛ ተተኪ እንዲሆኑ ማዘጋጀት በትልቁ ከታሰበ የኳስ እንቅስቃሴ ለሀገርም ለትላልቅ ሊጎችም አስተዋጽኦ የሚያደርጉ ልጆችን ከታች ከተጀመረ ማዘጋጀት የሚቻልበት አስተዋጽኦ አለ ብዬ አምናለሁ። ሌላው ደግሞ ከኳስን በሰፋ መልኩ ሞርን ሰላሳ አመት እድሜ ያለው ተቋም እንደመሆኑ መጠን ሰፋ አድርጎ ሌላም ሌላም ነገሮችን አገር ውስጥ እዚህ ሀገርም በማከለ መልኩ መስራት የሚቻል ይመስለኛል። በተለያዩ ሙያ የሰለጠኑ እና ብቃት ያላቸውን ሰዎች በዚህ ጉዳይ አስተያየት እንዲሰጡ እንዲሳተፉ እድሉን ሰፋ ማድረግ እና ወቅቱ ሲመጣ ብቻ ማንነት የማሳወቅ ሳይሆን አመቱን ሙሉ ራስን ህብረተሰቡ በማቅረብ አንዳንድ ነገሮችን እንዲህ እንዲህ ብናደርግ በመመካከር አለ ስቡ የሚል ነው አስተያየት። አስተያየት ሰጫችንን በእጅጉ አመሰግናለሁ። አቶ ያዩ ወደ አንተ ልመለስ። ይሄ ፌዴሬሽን አድማሱና ተጽዕኖ ፈጣሪነቱን በማስፋት ረገድ ምን አይነት እንቅስቃሴዎችን እያደረገ ነው? አሉበት የተባሉ ችግሮችን ስለመቅረፍ ምን አይነት ብልሃቶችን ሊዘረግ አስበዋል? በሚለው ላይ አጠር አድርገው ሀሳቡን ቢሰጡኝ። እሺ፣ አሁን አድማጫችን ያመጣው ሀሳብ በጣም የተናገረው ነገር ፍሬያማ ነገር ነው። በእርግጥ ይሄ ፌዴሬሽን በሚገባው ደረጃ እንደው ባሰብነው መንገድ አድጓል ወይ የሚባለው ነገር በእርግጥ ሁላችንም የምንሰራው እዚህ ውስጥ ያለው ሰው በሙሉ ከቦርድ አባሉ ጀምሮ ስራ አስኪያጅ ኮሚቴው ጠቅላላውን በቮለንተር ነው የሚሰራው ሰው እና እኛ ብቻ ሳንሆን፣ እዚህ ውስጥ ያለነው ብቻ ሳንሆን ከውጭ ያሉ ባለሙያዎች ሁሉ የሚረዱን አሉ። ይረዱናል ብዙ ነገሮችን አገር ቤትም በሚያስፈልግበት ደረጃ ምናምን ለመድረስ እንሞክራለን። በቻል ነው በአቅማችን። እና በእርግጥ ምንድን ነው በምንፈልገው ደረጃ ሄዳሉ ወይ? ትክክል ነው አይመስለኝም። ያን ያህል አይደለንም። ግን ደግሞ በጎ ነገሩን መመልከት ያስፈልጋል። ምንድን ነው አንድ ድርጅት ሰላሳ ዘጠኝ ዓመት ሲቆይ ዝም ብሎ አይደለም የቆየው። የህዝብ ድርጅት ነው። መተዳደሪያ ደንብ አለን። ዲሞክራሲያዊ በሆነ መንገድ ነው ምርጫዎች የሚካሄዱት። እዚህ ስራዎች የሚሰሩት በዘፈቀደ ምንም የሚሰራ ነገር የለም። እኛ እዚህ አሁን ስራ አስኪያጅ ኮሚቴው ያለው ያን የወጣውን ህግ ለማስከበር ነው ያለ ነው። በዚህ ምክንያት ነው ይሄን ያህል እድሜ ኖሮት ይሄ ተቋም ሊቆይ የቻለው። ማንም ድርጅት ውጭ ያለ ድርጅት ይሄን ያህል ጊዜ የቆየ የለም። እንደምናውቀው አሁን የሀገራችን ሁኔታ በጣም ምስቅልቅሉ የወጣበት ጊዜ ነው ያለው። ይሄ ፌዴሬሽን እኛን ለማሰባሰብ ማለት ኢትዮጵያውያኖችን ለማሰባሰብ ውጭ ያሉትን ትልቅ አስተዋጽዖ እያደረገ ነው። ከውጭ ያሉ አሁን እንዳጽም ድማጭ ያሉ እንደ አሁን ወንድሜ እንደተናገረው ውጭ ያሉ ሰዎች እንረዳለን የሚሉ ሰዎች በሙሉ ቀርበው ኤክስፔርታቸው ነው ወይም ደግሞ በሚረዱበት መንገድ ቢጠጉንና ሀሳብ ቢያመጡ በጣም ተቀባይ ያላትና አይዞ የሚባል ነገር ነው። እኛ እንቀበላለን። ማንኛውንም አይነት ሁኔታዎች ተቀብለን ለማስተናገድ ዝግጁ ነን ለማለት ነው። መልካም አቶ ያዩ አንድ አስተያየት የመጣልን አለ እሱን እንስማና ወደ ማጠቃለያ ሀሳቦች እንሄዳለን። አስተያየቱን ሰምተን እንመለስ። ሰላም ጤና ይስጥልኝ። ዘላለም ገብሬ እባላለሁኝ። ከቀድሞው የኢትዮጵያ ጋዜጠኞች ማህበር አባል እንዲሁም ጋዜጠኛ የነበርኩ ከዛም በኋላ በሰሜን አሜሪካ በምኖርበት ዘመን ደግሞ በቴክኖሎጂ ዲፓርትመንት ውስጥ በመስራት የሳይበር ሴኩሪቲ ኢንጂነር በመሆን በአትላንታ ኢንሄንስ ሳይቲ በተባለ ድርጅት ውስጥ የምሰራ ነኝ። ከዚ በመቀጠል እንግዲህ በኢትዮጵያ ስፖርት ፌዴሬሽን ባለው ከዚህ ቀደም በሚያደርጋቸው የወጣቶችን ትውውቅ አስመልክቶ የሚያደርጋቸው ሰፊ ስራዎች በጣም አስደናቂና ግሩም ናቸው። ብዙ የተጠፋፉ እንደዚሁም የሚናፈቁ ጓደኛሞችን ያገናኘ እንደዚሁም ለፍቅርና ዳር የተፈላለጉ ወጣቶችንም ያገናኘ ትልቅ ተቋም ነው። ወይንም በሀገራችን ትልቅ ነገር የሰሩ የተባሉ ዜጎችን በመጋበዝ ከኢትዮጵያ ጭምር በማምጣት የክብር እንግዳ አድርጎ እውቅና በመስጠት ሰፊውን ድርሻ ተወጥቷል። በእንደዚህ አይነት መልኩ ያሳለፈ ድርጅት ነው። ከዚያ ባሻገር እንግዲህ ሌላ ያደረጋቸው ነገሮች ብዬ የምላቸው ለህብረተሰቡ ይጠቅማል ቢያደርግ ይህን ብዬ የምለው ነገር የኢትዮጵያ ስፖርት ፌዴሬሽን ምንድን ነው? ምናልባት ይሄ ግልጸኝነትና ተጠያቂነት የሚለው ነገር በፌዴሬሽን ውስጥ የለም። ያ ነገር ደግሞ በጣም ማህበረሰባችንን የሚያናድር የሚያበሳጭ፣ የሚያሰቃይ ነገር ነው። ምክንያቱም አመታዊ የስፖርት ፌዴሬሽን ከመዘጋጀቱ በፊትም ሆነ ከተዘጋጀ በኋላ የአኑዋል ሬቬኒውን የሚያሳይበት አንድም ነገር የለውም። ወይም ታክስ እንትኖች ገቢና ወጪውንም አያሳይም። ማህበረሰቡን ብቻ በየጊዜው በስፖርት ጉዳይ ላይ የሚያመጣቸውን ወጪና ገቢዎች በራሱ ማኔጅመንት ብቻ ወስኖ ነው የሚያደርገው። እና ይሄ ግልፀኝነት አለመኖሩ ብዙ ጊዜ ፌዴሬሽኑን ወደኋላ እንዲል አድርጎታልና ለምን ይህ ሆነ? አስተያየት ሰጫችንን በጣም አመሰግናለሁ። አቶ እያዩ አጠር ያለውን ውይይታችን ከማጠቃለላችን በፊት በዚህ ጥያቄ ላይ ወይም አስተያየት ላይ የሚሰጡት መልስ ካለ እሱን እናዳምጥ። እሺ እንግዲህ ምንድን ነው አሁን ወንድሜ አድማጭ እንዳለው ይሄ ፌዴሬሽን ቀላል የሆነ አስተዋጽኦ አይደለም ያደረገው ሰዎችን በማገናኘት ኢትዮጵያ ውስጥ ራሱ ሞቷችን ራሱ ብሪንጊንግ ኢትዮጵያን ትጌዘር ነው። እና ሁሉም ንግዱን የሚያስተዋውቅበት፣ ሙዚቃውን የሚያስተዋውቅበት የአገር ምርቶችንም ያስተዋውቅበት ብዙ አስተዋጽኦ እያደረገ ነው። እኛ አንዱ ትልቁ ስራችን ይሄ ነው፣ ይሄን ፕላትፎርም ማዘጋጀት ነው። ይሄን ካልኩ በኋላ ምንድን ነው የእኛ አሰራራችን፣ በእርግጥ ማንም ሰው በግልጽ የሚታይ ነገር ነው እና ምንድን ነው ዌብሳይታችንም ላይ እንግዲህ ፖስት አድርገ ነው ላይሆን ይችላል። ይህን የፋይናንሽል እንትናችን በየአመቱ ታክሳችንን እየሞላን ገቢ ወጫችን የታወቀ ነው። ወደ ስልሳ ምናምን የቦርድ አባላቶች አሉ። እነሱ ሳያውቁት የሚደረግ ነገር የለም። ሁሉ ነገር በግልጽ የተቀመጠ ነገር ነው እና በእርግጥ እንግዲህ ወይ ዌብሳይቱ ላይ ገብቶ ወይ እንትን ላይ ገብቶ ፊት ለፊት ላይ ይታይ ይችላል። ነገሩ በዚህ ምክንያት ይሆናል አድማጫችን ግልጽነት የለም የሚባለው ነገር እንጂ ምንም የተደበቀ ነገር የለም። ኢንካማችን የምናመጣው ነገር ወዲያው ነው ሪፖርት የሚደረገው። እንዲያውም የሚገርመው ነገር ከኢትዮጵያ የመጡ ጋዜጠኞች ነበሩ። ኮምፔር አድርገው ኢትዮጵያ ውስጥ ያለውን ነገር እና እዚህ የሚደረገውን ነገር በጣም በመገረም ነው እንትን ያደረጉት ኢሚዲየትሊ ይሄን ያህል ገባ ይሄን ያህል ወጣ ብሎ የሚቀርብበት ነገር እኛ አይተን አናቅም፣ አገር ቤት ውስጥ። እዚህ ነው ለመጀመሪያ ጊዜ ያየ ነው ብለው በጣም በመገረም ነው አስተያየት የሰጡት። እና ይሄ እንግዲህ ቀላል ነገር አይደለም። እና ይሄን ካልኩ በኋላ ያው የተረሱ ሰዎችን እያመጣን ኢትዮጵያ ውስጥ ኢቨን አገር ቤት ውስጥ ሁሉ ለወጣቱ የሚውልበት ማዕከል ማለት ላይብረሪ እና የስፖርት እንትን ለማሰራት አዲስ አበባ ድረስ ሄደን እንትን መሬት የጠየቅንበት ሁኔታ አለ እና አንድ ተቋሙ ወጣቱ የሚውልበት ከልባሌ ቦታ ከሚውል አንዳንድ ነገሮችን ከማድረግ በስፖርቱ ዙሪያ፣ በመጽሐፍ ዙሪያ፣ በላይብረሪ ዙሪያ የሚውልበትን መንገድ ለመክፈት ሁሉ ይህን ሁሉ እንትን አድርገን ምላሹን እየጠበቅን ነው። እስካሁን ድረስ ምንም አይነት ምላሽ አልተሰጠንም። እንደዛ አይድል አድርገን ቁጭ ብለናል ማለት ነው። መልካም፣ አቶ እያዩ እጅግ በጣም አመሰግናለሁ። ይሄንን ውይይት አጭር ውይይት ነው ከመዝጋታችን በፊት አስተያየተውና ሀሳበውን እንዲሰጡበት የምፈልገው አንድ ጉዳይ አለ። በሁለት ደቂቃ ውስጥ ሀሳበውን ያካፍሉናል። ኢትዮጵያ ውስጥ ቀደም ብለው ጠቅሰውታል፣ ግጭትና አለመረጋጋት ሰፍኗል። ፌዴሬሽኑ ካለው ተጽዕኖ ፈጣሪነት አንጻር ኢትዮጵያ ውስጥ ዳግም ሰላም እንዲሰፍን ለወጣቶችም ሆነ ለአጠቃላይ ለተጎዱ የህብረተሰብ ክፍሎች ሰብአዊ ድጋፍ እንዲዳረስ በማድረግ ረገድ ያለውን ኃላፊነት በምን መልክ ሊወጣ አስበዋል በሚለው ላይ አጠር አድርገው በቀጣይ ሁለት ደቂቃዎች ይንገሩኝ። እሺ ወንድሜ፣ እንግዲህ ምንድን ነው እንደሚታወቀው ሁሉ ይሄ ድርጅት አትራፊ ድርጅት አይደለም፣ ነው ጀስ በቮለንተር የሚሰራ ነው። ያገኘናቸውን አንዳንድ ነገሮች ኢትዮጵያ ውስጥ ለመድረስ ሞክረናል። አሁን ባለፈው ጊዜ ጦርነቱ ምክንያት የፈረሱ ትምህርት ቤቶችን ለማሰራት እና የተጎዱ እንትኖችን ለመድረስ ብለን ወደ ሶስት መቶ ሺህ ዶላር ነው አሎኬት አድርገን ያን ነገር ለማሰራት ሞክረን ነበር። ግን ያለው ሁኔታ እስካሁን ድረስ አልፈቀደም። እስካሁን ድረስ ዝም ብለን ቁጭ ብለን እየጠበቅን ነው ቦርዱ ወስኖ እዛ ላይ እንደገና መልሶ ለመገንባት ይህን ያደረግንበት ምክንያት ምንድን ነው? ልጆች የሚውሉበት ቦታ ያስፈልጋል። አንድ ሁለተኛ ነገር እውቀት የሚቀስሙበት ቦታ ያስፈልጋል። ያለው ሁኔታ መቼም እንደምታውቁት በጣም የሚያሳዝን ነገር ነው ያለው እና የዛ አይነት ሁኔታ ስላለ ሁሉን ነገር ፎከስ ያደረግነው አሁን ሀገራችን ላይ ነው ያደረግነው። እዛ ለመድረስ ነው እየሞከርን ያለነው እና በዛ ልነት ሁኔታ ላይ ነው ያለው። በእርግጥ ይሄ ፌዴሬሽን ይህን ያህል ጊዜያት ሲጓዝ እክሎች አላጋጠሙትም ማለት አይደለም ነው። ከግራ ከቀኝ ውስጥ ገብቶ ይሄን ነገር ለማፍረስም ሆነ ወይም ቴክኦቨር ለማድረግ ያልተሞከረ ነገር የለም። ግን ይሄ ድርጅት የህዝብ ስለሆነ ምላሹን አይተነዋል። ወደ ቱ ታውዘንድ ኢለቭን ላይ ሊከፈል የነበረ ጊዜ የህዝቡ ምላሽ አይተነዋል። ህዝብ መልሱን ሰጥቷል። እና ይሄን ተቋም ይዞ የሚጓዘው ህዝቡ ነው። ይሄ የህዝብ ድርጅት ነው እና ለዚህም ነው የሚመጡ ጥያቄዎችን በሥነ ሥርዓቱ ማስተናገድ የምንሞክረው። ይሄ የግል ድርጅት ስላልሆነ ማንም ኢትዮጵያዊ ባለቤትነት አለው እዚህ ላይ እና አሁንም ከነ ግድፈታችን ከነ ችግራችን አብራችሁ በውጭ ሆናችሁ እየረዳችሁን መቀጠል ነው የምንፈልገው። ይህን ነው ለመናገር የምንፈልገው። አሁን ሜሪላንድ ላይ በሚደረገው ነገ የዚህ ዝግጅት ላይ ኑ አብራችሁ ተሳተፉ። ይህን ድርጅት በምትደግፉበት ጊዜ ኢትዮጵያንም እየደገፍን ያለነው እና አደራችሁን እንግዲህ አትቅሩ። መተን ተሰባስበን ኢትዮጵያዊነታችን፣ ባንዲራችን እያውለበለብን አንድነታችን የምናሳይበት ጊዜ ይሆናል ብዬ ነው የማምነው። እጅግ በጣም አመሰግናለሁ አቶ እያዩ ዘነበ። ይህ በሰሜን አሜሪካ የኢትዮጵያን የስፖርት ፌዴሬሽን የሕዝብ ግንኙነት ኃላፊ 39ኛውን የስፖርትና ባህል ፌስቲቫል አስመልክተን ለጠየቅነው የተወሰኑ ጥያቄዎች ማብራሪያ ስለሰጡን፣ ሀሳቡን ስላካፈሉን በእጅጉ አመሰግናለሁ። መልካም ቀን ይኑ። አመሰግናለሁ። እኔም ሰላም ዋሉልኝ። መልካም በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮም ነው እየቀረበ ያለ። ወደ ቀጣዩ ዘገባ እንሻገር። ሐምሊን ፌስቱላ ሆስፒታል በፌስቱላ የተጎዱት ታካሚዎች አገግመው ሕይወታቸውን ለመምራት እንዲያስችላቸው ከ20 ዓመት በፊት የተገነባ የደስታ መንደር የአካባቢውን በአረንጓዴነት ለማልማት ስነ ምህዳሩን በመጠበቅ ለህብረተሰቡ አገልግሎት የሚሰጥ ተቋም ነው። ስለዚህ ተቋም እንቅስቃሴና አገልግሎት ስመኝ ሸቆየ ቀጣዩን ዘገባ ትጠናቅራለች። ዶክተር ካትሪን ሀምሊን እና ባለቤታቸው ዶክተር ሪጅ ሀምሊን ከ60 አመት በፊት ወደ ኢትዮጵያ ሲመጡ በቀድሞው ልዕልተ ጸሐይ ሆስፒታል የአዋላጅ ነርሶች ኮሌጅ ለማቋቋም ነበር። ሆኖም በርካታ ወጣት ልጃገረድ ሴቶች በፌስቱላ በሽታ ተጠቅተው ሲያዩ ልባቸው በመነካቱ መርዳት አለብን በሚል የፌስቱላ ቀዶ ጥገና ለብቻ ነጥለው መስራት ጀመሩ። የታካሚዎች ቁጥር ግን ሆስፒታሉ ከሚችለው አቅም በላይ በመሆኑ እንደ አውሮፓያን አቆጣጠር በ19 1974 የአዲስ አበባ ፊስቱላ ሆስፒታልን መሰረቱ። የሀምሊን እንክብካቤ በመባል የሚታወቀው የሕክምና አሰጣጥ ልጃገረዶችና ሴቶች ከፊስቱላ በሽታ ታክመው ሽንትን ካለመቆጣጠር ችግር እንዲድኑ ማድረግ ብቻ ሳይሆን ተያይዘው ከሚመጡ እንደ ጭንቀት፣ ተስፋ መቁረጥና የመገለል ስሜት እንዲያገግሙ ማድረግንም እንደሚያካትት የሆስፒታሉ ዋና ስራ አስፈጻሚ አቶ ተስፋዬ ማሞ ገልጸውልናል። እኛ ጋር በሚመጡት ፔሸንቶቻችን ያየ ነው፣ ምንድን ነው፣ አብዛኛዎቹ ትዳራቸው ይፈርሳል። ሁለተኛ ልጃቸውን አጥተዋል። ሶስተኛ ከሚወዷቸው የሚወዷቸው ቤተሰብ አባላት ያገሏቸዋል። ለምሳሌ በከብት ማደሪያ ጋጣ ውስጥ እዛ እንዲተኙ ተደርገው እዛ እንዲኖሩ ተደርገው በቀን አንድ ጊዜ ምግብ እየተጣለላቸው የሚኖሩ እንደዚ አይነት ስቶሪ ገጥሞናል። እኛ ማለት ነው በዚህ ሁሉ ውስጥ አልፋ የምትመጣ ሴት በከፍተኛ ሁኔታ አምሮዋ ተጎድቶ ተስፋ ቆርጣ ነገር ሁሉ ጨልሞባት እና አንዳንዶቹ እራሳቸውም እንደነገሩም ራሳቸውን እንኳን ለማጥፋት የሚፈልጉበት ሁኔታ ውስጥ ሆነው ነው የሚመጡት ማለት ነው። ወደ ሀምሊን ፌስቱላ ሆስፒታል የሚመጡ ታካሚዎች ከአካላቸው እኩል የአእምሮ ጤናቸው እንዲስተካከል እና በራስ መተማመናቸው እንዲመለስ ታዲያ ደስታ መንደር ተመሰረተ። ከአዲስ አበባ 17 ኪሎ ሜትር ወጣ ብሎ ቡራዩ ወይም በቀድሞ አጠራሩ ታጠቅ አካባቢ የተመሰረተው ይህ መንደር ከጤና እንክብካቤ ባሻገር ተከታታይ የባለሙያ ምክር፣ መሰረታዊ ትምህርትና የሙያ ስልጠናም ይሰጣል። ዴሪ ፋርም ወይም ደግሞ የላም ወተቶችን በመጠቀም ወተት ማምረት መቻል ዶሮ እርባታ እናሰለጥናቸዋለን። እንዲሁም ደግሞ የእርሻ ስራ እናሰለጥናቸዋለን። የተለያዩ አትክልቶችን፣ ፍራፍሬዎችን እንዴት ማምረት እንደሚችሉ እናሳያለን። ይሄ ሁሉ በነገራችን ላይ ደስታ መንደር ነው ያለው እና ንብ እርባታ አለ እና ሌሎችን በርካታ የሆኑ ስልጠናዎች የሚያገኙበት ቦታ ነው ማለት ነው። እንግዲህ መንደሩ ከሀያ ዓመት በፊት ሲመሰረት በዛን ጊዜ እንግዲህ የአየር ንብረት ለውጥ ይሄ የአየር ንብረት ጉዳት የምንለው ገና ጽንሰ ሀሳቡ እንኳን እንዳሁኑ በደንብ የማይንሸራሸርበት ጊዜ ነበር ግን መንደሩ ሲመሰረት አካባቢውን በማልማት ተፈጥሯዊ ስነ ምህዳሩን በጠበቀ መልኩ መሰረት ተደርጎ ነው እና በዚያን ጊዜ ይሄ እንዲሆን አካባቢ ጥበቃ ላይ ፎከስ ያደረገው ስራ የማን ሀሳብ ነበር እነዚህ ፔሸንቶች ሲመጡ ከገጠር ስለሆነ የሚመጡት፣ ገጠር የነበሩበት ቦታ ዛፎች ነበሩ፣ አበቦች አሉ፣ ሳር አለ፣ በጣም ደስ የሚል ከባባቢ ሁኔታ ነው ያለው እና አንደኛ ቤተኝነት እንዲሰማቸው ሲመጡ፣ በቃ ከተማ ሲመጡ እንዳይፈሩ፣ ሂሊንግ ፕሮሰሱ ኮምፕሊት እንዲሆን ጥሩ ኢንቫይሮንመንት መፍጠር አለብን ብለው ይህንን ዶክተር ሀምሊን በእውነት ያመጡት ሀሳብ ነው። ሁለተኛ ራሱ ቤቶቹን እዚህ አዲስ አበባ ፊስቱላ ሆስፒታል ያሉትንም ቤቶቻችንም እንዲሁም ደግሞ ደስታ መንደር ያሉትንም ሄደሽ ብታያቸው ጎጆ ቤት የሚመስሉ ናቸው፣ ቅርጻቸው ማለት ነው። እና ይህም ሆን ተብሎ የተደረገ ነው። ለምንድን ነው ሲመጡ ልክ ያንን ገጠር የነበሩበትን ሁኔታ ሚሚክ እንዲያደርግ እንዲመስል ተደርጎ የተሰራ ነው። በዚህም ግቢ ሆነ በደስታ መንደር በጣም በርካታ ዛፎች እና አበቦች አሉ። በጣም የሚያምር ሳር አለ። የደስታ መንደር ላይ ሰው ሰራሽ ሐይቅም እንዲኖረው ተደርጎ ነበር። አዎ፣ ሰው ሰራሽ ሐይቆችም አሉ። በነገራችን ላይ እዛ ሐይቆች አሁን ሄደሽ ብታይ ዳክዬዎች ይሰበሰባሉ። አሳም ራሱ ደቨሎፕ ማለት ጀምረናል ማለት ነው። እዛ በዚህ ሰው ሰራሽ በጣም የሚያምር ነው፣ የተፈጥሮ ከባቢው አየር እኛ ዛፍ በነገራችን ላይ ለአካባቢው አደጋ ሲሆን ወይም ለመውደቅ ሲደርስ ካልሆነ በስተቀር ዛፍ አንቆርጥም። በየአመቱ ደግሞ ለረዥም ጊዜ የቆየ በየአመቱ የሚደረግ አሁን በቅርብ ጊዜ በኢትዮጵያ ውስጥ ከሶስት አራት ዓመት ወዲህ ዛፍ የመትከል አዲስ ባህል እየተፈጠረ ነው። ነገር ግን እኛ ከዛ በፊት በየአመቱ ዛፍ እንተክላለን። ደስታ መንገር ማለት ነው። ዋንዛ አለን፣ ወይራ አለ፣ ዝግባ አለ፣ ባህር ዛፎች አሉን፣ ኮተንትሪ አለን፣ ቁልቋል ዛፍ ትልቁ አለን፣ ግራቪሊ አለን፣ ጃካራንዳ አለ፣ የሾላ ዛፍ አለ፣ ኮሶ አለ፣ ጥቁር እንጨት አለ። ከዚህ በላይ በጣም ብዙ አይነት ዛፎች አሉን። ሥነ ምህዳሩን የጠበቀ መሆኑ አረንጓዴነትን የሚያበረታታ መሆኑ በተለይ ከፊስቱላ በሽታ ለሚያገግሙ ታካሚዎቻችሁ ምን አይነት ስሜት ይፈጥራል? በጣም የሚገርም ነው። ብዙዎቹ እዚህ ከመጡ በኋላ ለመመለስ ሁሉ የሚቸገሩ አሉ። ምክንያቱም የተሟላ አገልግሎት ነው እዚህ የምንሰጣቸው። በጣም ጥሩ ሕክምና ይሰጣቸዋል። ጥሩ የሆነ ንጹህ ልብስ ይለብሳሉ። ጥሩ የሆነ መኝታ ላይ ይተኛሉ። በጣም የተመጣጠነ በጥናት ላይ የተመሰረተ ምግብ ይበላሉ። በጣም ጥሩ መልክ ይኖራቸዋል። ደስተኛ ይሆናሉ። ቅድም እንዳልኩሽ የአእምሮ ህክምናም ሳይኮ ሶሻል ሰፖርትም ስለምንሰጥ ሙሉ ጤንነታቸው ነው ሪስቶር የሚያደርገው እና ለመመለስ የሚቸገሩበት ጊዜ አለ። ሌላው ያው ኢንቫይሮመንቱ ደግሞ በዛፍና በአበቦች በሳር ትነጫ አሁን ለምሳሌ እዛ ሳር ላይ ተኝተው ታገኛቸዋለሽ። ከታካሚዎቹ ባሻገር ደግሞ ምናልባት ለአካባቢው ማህበረሰብስ አስተዋጽኦ አድርጓል? በትክክል በነገራችን ላይ በርካታ የዱር አራዊት አሉ። የደስታ መንደር ጅብ ለምሳሌ አለ፣ ድኩላ አለች፣ ሌሎችም በርካታ አራዊቶች አሉ። ጸጥ በሚልበት ሰዓት ሲወጡ እናያለን። ስለዚህ ያ ግቢ በከፍተኛ ሁኔታ አካባቢው የተጠበቀ ስለሆነ የከተማውና የመኖሪያ ቤት መስፋፋት ወደ እኛ አልመጣም ማለት ነው። አካባቢውን እየጠበቅን መስፋፋትና የጫካውን መመንጠር ተከላክለናል ማለት ይቻላል። የአየር ንብረት ለውጥን ለመግታት በሚደረገው ጥረት ውስጥ እያደረጋችሁትን ያለውን አስተዋጽኦ እንዴት ታዩታላችሁ? እንዳሉኝ በቅርስነት ለመመዝገብም ጥያቄ እስከ ማስጠየቅ የደረሰ ስራ ነው እና የምትሰሩት እንደሚታወቀው ክላይሜት ቼንጅ የሚባለው ነገር እውነት ነው። የዓለም ሙቀት መጨመር እና ይሄ ካርበን ኢሚሽን የመጨመር እና አጠቃላይ ያለውን ስነ ምህዳር በዓለም ደረጃ የሚጎዳ ነገር እንዳለ ይታወቃል። አሁን ሙሉ ለሙሉ የምንጠቀመውን ኃይል ከታዳሽ ኃይል ለማግኘት በተለይ ደግሞ ከሶላር ፓወር ለማግኘት ኦልሬዲ እየተነጋገርን ነው ማለት ነው። የውሃ አጠቃቀማችንን በጣም ለማሻሻል እንሰራለን ብለናል በዚህ ሰስቴነቢሊቲ ፕሮግራም። ሙሉ ለሙሉ በውሃ ራሳችንን ለመቻል እና ሰስቴናብል የሆነ ኢንቫይሮንመንት ለመፍጠር ይሄን እቀዳለን ማለት ነው። ሰዎች ሙሉ ፈውስ እንዲያገኙ። በነገራችን ላይ ሰዎች ብቻ ሳይሆን ቢመጡ እንግዶችን ደስ ብሏቸው ረክተው ግቢ ውስጥ ቁጭ ብለው በጣም ታድሰው ነው የሚሄዱት። ይህ በጣም ማንኛውም ጎብኚ ማለት ነው። አቶ ተስፋዬ በጣም ነው የማመሰግነው። ሀምሊን ፊስቶላ ሆስፒታል ለሆስፒታሉ ተገልጋዮች ብቻ ሳይሆን ለአጠቃላይ ማህበረሰቡ ምሳሌ የሚሆን አካባቢን ስነ ምህዳር በመጠበቅ ለሕብረተሰቡ ትልቅ አስተዋጽኦ የሚያደርግ ስራ እየሰራችሁ ነው። ዛሬ ከኛ ጋር ቆይታ ስላደረጉ በጣም እናመሰግናለን። እኔም ስለጋበዝሽኝ እናመሰግናለሁ። ጊዜ ይስጥልኝ። you እስካሁን ድረስ አብራችሁ ስለሆናችሁ በእጅጉ አመሰግናለሁ። ሳስተናግዳችሁ ያመሸው ሀብታሙ ስዩም ነኝ። በድምፅና በምስል ቅንብሮ ደግሞ ኤልያስ አስማረ አብሮን ነበረ። ዛሬ አርብ እንደመሆኑ መጠን አንድ የተመረጠላችሁ ሙዚቃ አለ። በሱ ሙዚቃ እንሰናበታለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።